አብሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ መስከረም 5 2014 ዓ.ም መሰናዶ ጀምሯል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በተባበሩት መንግሥታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። Uh, I remain deeply concerned about the escalating tensions in Tigray and neighboring Afar and Amhara regions. በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው ዘገባለን። በሌላ ዜና ደግሞ በዳባት ወረዳ ጭና ተክለ ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮችና የአካባቢው የአካባቢ ባለስልጣናት አስቸኳይ የምግብ እርዳታ ያስፈልገናል ሲሉ ጠየቁ።

በጭና ያሉ ተፈናቃዮች መካከል አንዷን እናትን የሰማ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌሎች የወጣት ርዕሶች ደግሞ የአምቦ ወጣቶች በዚህ ዓመት የሰነቁትን ተስፋ ያጋሩናል። ሙዚቃና ሌሎች ጥንቅሮችንም አካተናል። ኤደን ገረመው በመስተንግዶ ከምሽቱ ተረኛ አዘጋጅ ጋር ብርሃን ኃይሉ ጋር በመሆን እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እያስተናገድኳችሁ እዘልቃለሁ። አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች። አመሰግናለሁ ኤደን። የዓለም ጤና ድርጅት በዱባይ ካለው የክምችት ጣቢያ 85 ሜትሪክ ቶን የሚሆን የህይወት አድን የመድኃኒት አቅርቦት ወደ ኢትዮጵያ መላኩን የተባበሩት መንግስታት ቃል አቀባይ ስቴቨን ዱቻሪክ ትላንት በሰጡት ዕለታዊ መግለጫ አስታወቁ። ቃል አቀባዩ በድርጅታችን አባላት በአንድ ጊዜ በአየር ከተጓጓዙት ከእስከዛሬዎቹ ትልቁ የሰብአዊ እርዳታ አቅርቦቶች አንደኛው ነው ብለዋል። መድኃኒቶች፣ የከባድ ጊዜ የህክምና መርጃዎች፣ አስቸኳይ ሁኔታ ቀዶ ጥገና መስሪያዎች፣ የፍጆታ እቃዎች፣ የመገልገያ መሳሪያዎችና ኮሌራን ለመከላከል የሚረዱ እርዳታዎች እንደሚገኙበትም ቃል አቀባዩ ተናግረዋል። ለዚህ አገልግሎት ብቻ የተመደበ አውሮፕላን በተባበሩት ኤምሬትስ የተሰጠ መሆኑን ጠቅሰው እስከ 100 ሺህ የሚደርሱ ሰዎችን አስቸኳይ ፍላጎት ሊያሟላ የሚችል እርዳታ ከጥቂት ቀናት በፊት አዲስ አበባ ማረፉን ገልጸዋል። በሶማሊያ ዋና ከተማ ሞቃዲሾ ትላንት በአጥፍቶ ጠፊ በደረሰ የቦምብ አደጋ 11 ሰዎች መሞታቸውን የዓይን እማኞችና ባለስልጣናት አስታወቁ። የዓይን እማኞቹ እንደተናገሩት አጥፍቶ ጠፊው በአረጀ ቆርቆሮ በተሰራ አንድ የሻይ ቤት ከገባ በኋላ በደረቱ ላይ ያጠመደውን ቦምብ አፈንድቶታል። ጥቃቱ የተፈጸመው የሞቃዲሾ የአየር ማረፊያና የአፍሪካ ህብረት ወታደሮች ዋና መስሪያ ቤት ከሚገኝበት ዋጃሪ ወረዳ የሶማሌ መንግስት የጸጥታ ኃይሎች ባቋቋሙት የፍተሻ ጣቢያ አቅራቢያ ነው። ከሞቱት መካከል ወታደሮችና ንጹሐን ሰዎች የሚገኙ መሆኑን ለሚዲያ መረጃ የመስጠት መብት እንደሌላቸው በመግለጽ ማንነታቸው እንዳይገለጽ የጠየቁ የሶማሌ መንግስት ባለስልጣን ተናግረዋል። ለጥቃቱ የአልሻባብ ታጣቂ ቡድን ኃላፊነቱን ወስዷል። የሶማሊያ ጠቅላይ ሚኒስትር ሞሐመድ ሁሴን ሮቤል አረመናዊ ያሉትን ጥቃት አውግዘው ይህ አልሻባብ ያለምንም ልዩነት የሶማሌን ህዝብ ደም የሚያፈስ መሆኑን ያሳያል ሲሉ ተናግረዋል። ዩናይትድ ስቴትስ በታሊባን ላይ የጣለቻቸውን ማዕቀቦች እንደማታነሳ ግን የተባበሩት መንግስታት አስጊ ሲል በገለጸው ቀውስ ለተጎዱ አፍጋኒስታውያን ህይወት አድን የሆኑ የሰብአዊ እርዳታዎችን እንደምትሰጥ አስታውቃለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት በተባበሩት መንግስታት የእርዳታ ድርጅቶች አማካኝነት ለአፍጋኒስታን ህዝቦች የሚደረገው ሰብአዊ እርዳታ እንደሚቀጥል ያስታወቁት አሜሪካ ወደ 64 ሚሊየን የአሜሪካ ዶላር የሚጠጋ ገንዘብ እርዳታ እንደምትሰጥ ካስታወቀች ከአንድ ቀን በኋላ ነው። ይህን ተከትሎ ታሊባን የዓለም አቀፉ ማህበረሰብ በመቶ ሚሊዮኖች በሚቆጠር ዶላር የሚገመት የአስቸኳይ ጊዜ እርዳታ ለአፍጋኒስታን እንዲሰጥ የሚያደርገውን ጥረት አድንቀው ዩናይትድ ስቴትስ እና ሌሎች ሀገራት አንድ ሳምንት ያስቆጠረው ጊዜያዊ መንግስት ላይ የሰነዘሩትን ነቀፌታ ግን አልተቀበሉትም። የታሊባን ጊዜያዊ የውጭ ጉዳይ ሚኒስትር አሚር ካሃን ሙታቂ በካቡል ለጋዜጠኞች በሰጡት መግለጫ ቡድኑ እርዳታው በቀጥታና ግልጽ በሆነ መልኩ ለተጠቃሚዎች እንዲደርስ እንደሚያደርግ ቃል ገብተዋል። ድህነት ያጠቃት አፍጋኒስታን አስርት ዓመታትን ባስቆጠረው ግጭት ከፍተኛ ድርቅና የ የኮሮና ቫይረስ ወረርሽኝ ምክንያት በቋፍ ላይ ያለች ሲሆን ባለፈው ወር የአሜሪካና ሌሎች ምዕራብ ሀገራት ወታደሮቻቸውን ማስወጣታቸውን ተከትሎ ታሊባን ሀገሪቱን ከተቆጣጠረ በኋላ የውጭ እርዳታዎች በመቋረጣቸው ሁኔታዎች መባባሳቸው ተገልጿል። በጀርመን በዚህ ወር መጨረሻ ከሚደረገው ምርጫ በኋላ ከስልጣን ይወርዳሉ የተባሉት የጀርመኗ መሪ ቻንስለር አንጀላ መርኬል ፍጻሜ ለጀርመን ብቻ ሳይሆን በአውሮፓ ህብረትም ላይ የሚያሳድረው ተጽዕኖ መኖሩን ተቺዎች አመለከቱ። የአሜሪካ ድምፅ ያነጋገራቸው ተቺዎች እንደ አውሮፓውያን አቆጣጠር ከ2015 ጀምሮ ስልጣን ላይ የነበሩት የ67 ዓመቷ መርኬል ትተውት የሚሄዱት ታሪካቸው የተደበላለቀ ስሜት የሚፈጥር ነው ብለዋል ይሁን እንጂ የውጭ ጉዳይ ፖሊሲያቸው በተለይ በቻይና በሩሲያና በአንዳንድ የአውሮፓ ህብረት አባላት ዘንድ የነበራቸው አንድ ወጥ ያልሆነ አቋማቸው የነገ ታሪካቸው ላይ ጥላውን ሊያሳርፍ እንደሚችልም ገልጸዋል። አንጀላ መርኬል በጀርመን ብቸኛዋ የሴት መሪ ሲሆኑ በስልጣንም ላይ ለረጅም ጊዜ በመቆየት በጀርመን ታሪክ ሶስተኛዋ ቻንስለር ናቸው። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ዝመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝሽ ቆየን። ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ መስከረም አምስት 2014 ዓ ም የእሮብ ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። አሁን ለምሽቱ አብይ ወዳደረግነው ርዕስ እንሻገር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። ዓለም አቀፉ ማህበረሰብ ዘላቂ መፍትሄቱ መፍትሄዎችን ለማምጣት ብርቱ እገዛ እንዲያደርግም ጠይቀዋል። ኮሚሽነሯ ይህን ያሉት ከሰሞኑ በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው አለም አቀፉ ማህበረሰብ ለዚህ ግጭት ዘላቂ መፍትሄ ለመስጠት ሊረዳ ከፈለገ የፖለቲካ ቀውሱን መሰረትና አውድ ሙሉ ለሙሉ መገንዘብ ይኖርበታል ብለዋል። መለስካቸው አማሃ ተጨማሪ ዝርዝር ዘገባ አለው። ለ48ኛው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል የተካሄደውን የሰብአዊ መብቶች ጥሰት የጋራ ምርመራ የደረሰበትን ደረጃ ለማሳወቅ ከፍተኛ ኮሚሽነሯ ሚቸል ባችሌት ባደረጉት ንግግር በትግራይ ክልል የተቀሰቀሰው ጦርነት ወደ አጎራባች አካባቢዎች መዛመቱን ገልጸዋል። በእሳቸው አባባል ይህ ግጭት ከዚህም አልፎ በመላው የአፍሪካ ቀንድ ሊስፋፋ ይችላል። የዚህን ግጭት መስፋፋት ለማስቆም ዓለም አቀፉ ማህበረሰብ ማድረግ አለበት ያሉትንም ገልጸዋል። በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው። ዓለም አቀፉ ማህበረሰብ ዘላቂ የእርቅና የሽግግር ፍትህ ሂደቶችን በሰብአዊ መብቶች መርሆች መሰረት እንዲከናወኑ መርዳት አለበት። የፍትህ ስርዓቱንና የሲቪክ ማህበራት ድርጅቶችን እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽንም ወደፊት የሰብአዊ መብቶችን አያያዝ ለመከታተል ያላቸውን ብቃት ማጠናከር ይኖርበታል። የዓለም አቀፉ ማህበረሰብ ግጭቱ እንዲቆም ጥሪ ማቅረቡን መቀጠል አለበት። ሁሉን አቀፍ ፖለቲካዊ ውይይት እንዲካሄድ መግፋትም ይኖርበታል። ሁሉም ወገኖች የሰብአዊ መብቶች መጣሳቸውንና ዓለም አቀፍ ሰብአዊ ሕግጋትን መተላለፋቸውን እንዲያቆሙ ጥሪያቸውን መቀጠል አለባቸው። በዚህ በተለያዩ ዘዴዎች በጀኔቭ በተካሄደው ጉባኤ የተካፈሉትና የጣምራ ምርመራውን የመራው ቡድን አንዱ አካል የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ በበኩላቸው የዚህን ግጭት መስፋፋት ብቻ ሳይሆን መስፋፋቱን ማን እንደመራውና ምን ችግር እንዳስከተለ ለጉባኤ አስረግተዋል። በትግራይ ክልል ተፈጽመዋል የተባሉት ወንጀሎች እንዳሉ ሆነው መንግስት የተናጠል ተኩስ አቁም ካወጀ በኋላ ህወሀት በአፋርና በአማራ ክልሎች ዘልቆ በመግባት ጦርነቱ እንደተስፋፋ፣ ለትግራይ ክልል የሚደርሰውም የእርዳታ አቅርቦት እክል እንደገጠመው ገልጸው ከዚህ በኋላ ግጭቱ በትግራይ ክልል የሚካሄድ ነው ብሎ መግለጹ ትክክለኛ አይደለም ብለዋል። ኮሚሽነሩ ባቀረቡት አጭር ዘገባና ማጠቃለያ ላይ ይህን ብለዋል። የኢትዮጵያውያንን ስቃይና መከራ ለማቆም የሚችለው የኢትዮጵያ ህዝብ ብቻ መሆኑን የምክር ቤቱ አባላትና ዓለም አቀፉ ማኅበረሰብ ዛሬም በትክክል ሊረዱ ይገባል። ይህ መርህ የሀገር ሉዓላዊነትን የሚበይንና የማንንም ሰው የመኖር ግብም የሚወስን ነው። በዚህ የጦርነት ወቅት እንደ ሕዝብና እንደ ሀገር ላለፍንበት ስቃይና መከራ ምንም አይነት የፖለቲካ ግብና መርህ አሳማኝ ሰበብ ሊሆኑ አይችሉም። አሁን ያሉት ሀገር አቀፍ የህግና የተቋማት ማዕቀፎች ጉድለት ቢኖርባቸውም በየትኛውም መመዘኛ ቢታዩ ተገቢነት ያላቸው ከሰብአዊ ቀውሶችና ከዚህ ጦርነት በአነስተኛ ጉዳት ለመውጣት የሚያስችሉ ዘላቂ መፍትሄዎችን እንደሚያስገኙ ለመረዳት ልባዊ ቀናነትን ይጠይቃል ስለሆነም በዚህ ግጭት ውስጥ ያሉ ወገኖች ሁሉና ዓለም አቀፉ ማህበረሰብ ይህንን ቀናነት እንድትላበሱ እናሳስባለን። በዚህ ጉባኤ የተሳተፉትና በምክር ቤቱ ንግግር እንዲያደርጉ መድረክ የተሰጣቸው የኢትዮጵያው ጠቅላይ አቃቢ ህግ ዶክተር ጌዲዮን ጢሞቴዎስ ናቸው። ጠቅላይ አቃቢ ህጉ የምርመራውን ውጤት በዝርዝር ለማወቅ ጥቂት ወራትን መጠበቅ ቢያስፈልግም በተባበሩት መንግስታት የሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን ጣምራ የምርመራ ስራ ጥረትን እውቅና ሰጥተዋል። እንደ አንድ ባለድርሻ መንግስትም የምርመራው ሙሉ ዘገባ ይፋ ከመሆኑ በፊት ሀቆችን ለማጣራት ይረዳ ዘንድ በቅድሚያ ለመንግስታቸው እንዲደርሰው የሚጠብቁ እንደሆነም ገልጸዋል። የሰብአዊ መብቶችን አያያዝ ለማሻሻል መንግስት ዝግጁ እንደሆነ የገለጹት ጠቅላይ አቃቤ ህግ ጌዲዮን ከዚህ አኳያ ከዓለም አቀፍ አካላት መንግስት የሚጠብቀውንም ግልጽ አድርገዋል። ን ኢንተርናሽናል ኮሚኒቲ ማን ራይትስ ካውንስል ኢትዮጵያ ውስጥ ለሰብአዊ መብቶች መሻሻል አግባብ ካላቸው ሁሉም ባለድርሻዎች ጋር ገንቢ በሆነ መልክ መስራት እንቀጥላለን። ከዚህ አኳያ የሽብር ዘዴዎችን መጠቀምን፣ ልጆችን ለውትድርና መመልመልንና ሰላማዊ ሰዎችን በወል መግደልን እንዲሁም ሕወሓት በአፋርና በአማራ ክልሎች ውስጥ የፈጸማቸውን የተደራጀ ዝርፊያና እጅግ የከፋ የማውደም ተግባር አለም አቀፉ ኅብረተሰብና የተባበሩት መንግሥታት የሰብዓዊ መብቶች ተቋማት እንዲያወግዙት ጥሪ እናቀርባለን። አሁን በዚህ አሳዛኝ ሁኔታ ውስጥ ሕወሓት ወንጀለኛ እንጂ ሰለባ አለመሆኑን ዓለም ሁሉ እውነታውን ማወቅ ያለበት ጊዜ ነው። قبي <سؤال> سلام <سؤال> ሊና፣ ስጥልኝ እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ መስከረም አምስት 2014 ዓ ምት መሰናዶ ጀምሯል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን እየጋበዘን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። Uh, I remain deeply concerned about the escalating tensions in Tigray and neighboring Afar and Amhara regions. በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው ዘገባለን። በሌላ ዜና ደግሞ በዳባት ወረዳ ጭና ተክለ ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮች እና የአካባቢው ባለስልጣናት አስቸኳይ የምግብ እርዳታ ያስፈልገናል ሲሉ ጠየቁ። የመሰለ ነገር አገኘንም። ያው ያለ በርበሬ ምናምን በምንፈልግ በጭና ያሉ ተፈናቃዮች መካከል አንዷን እናት ነው የሰማነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌሎች የወጣት ርዕሶች ደግሞ የአምቦ ወጣቶች በዚህ አመት ሰነቁ ተስፋ ያጋሩናል። ሙዚቃና ሌሎች ጥንቅሮችንም አካተናል። ኤደን ገረመው በመስተንግዶ ከምሽቱ ተረኛ አዘጋጅ ጋር ብርሃን ኃይሉ ጋር በመሆን እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እያስተናገድኳችሁ እዘልቃለሁ። አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች። አመሰግናለሁ ኤደን። የዓለም ጤና ድርጅት በዱባይ ካለው የክምችት ጣቢያ 85 ሜትሪክ ቶን የሚሆን የሕይወት አድን የመድኃኒት አቅርቦት ወደ ኢትዮጵያ መላኩን የተባበሩት መንግስታት ቃል አቀባይ ስቴቨን ዱቻሪክ ትላንት በሰጡት ዕለታዊ መግለጫ አስታወቁ። ቃል አቀባዩ በድርጅታችን አባላት በአንድ ጊዜ በአየር ከተጓጓዙት ከእስከዛሬዎቹ ትልቁ የሰብአዊ እርዳታ አቅርቦቶች አንደኛው ሆኖ ብለዋል መድኃኒቶች የከባድ ጊዜ የህክምና መርጃዎች አስቸኳይ ሁኔታ ቀዶ ጥገና መስሪያዎች የፍጆታ እቃዎች የመገልገያ መሳሪያዎችና ኮሌራን ለመከላከል የሚረዱ እርዳታዎች እንደሚገኙበትም ቃል አቀባዩ ተናግረዋል። ለዚህ አገልግሎት ብቻ የተመደበ አውሮፕላን በተባበሩት ኤምሬትስ የተሰጠ መሆኑን ጠቅሰው እስከ 100 ሺህ የሚደርሱ ሰዎችን አስቸኳይ ፍላጎት ሊያሟላ የሚችል እርዳታ ከጥቂት ቀናት በፊት አዲስ አበባ ማረፉን ገልጸዋል። በሶማሊያ ዋና ከተማ ሞቃዲሾ ትላንት በአጥፍቶ ጠፊ በደረሰ የቦምብ አደጋ 11 ሰዎች መሞታቸውን የአይን እማኞችና ባለስልጣናት አስታወቁ። የአይን እማኞቹ እንደተናገሩት አጥፍቶ ጠፊው በአረጀ ቆርቆሮ በተሰራ አንድ የሻይ ቤት ከገባ በኋላ በደረቱ ላይ ያጠመደውን ቦምብ አፈንድቶታል። ጥቃቱ የተፈጸመው የሞቃዲሾ የአየር ማረፊያና የአፍሪካ ህብረት ወታደሮች ዋና መስሪያ ቤት ከሚገኝበት ዋጃሪ ወረዳ የሶማሌ መንግስት የጸጥታ ኃይሎች ባቋቋሙት የፍተሻ ጣቢያ አቅራቢያ ነው። ከሞቱት መካከል ወታደሮችና ንጹሐን ሰዎች የሚገኙ መሆኑን ለሚዲያ መረጃ የመስጠት መብት እንደሌላቸው በመግለጽ ማንነታቸው እንዳይገለጽ የጠየቁ የሶማሌ መንግስት ባለስልጣን ተናግረዋል። ለጥቃቱ የአልሻባብ ታጣቂ ቡድን ኃላፊነቱን ወስዷል። የሶማሊያ ጠቅላይ ሚኒስትር ሞሐመድ ሁሴን ሮቤል አረመናዊ ያሉትን ጥቃት አውግዘው ይህ አልሻባብ ያለምንም ልዩነት የሶማሌን ህዝብ ደም የሚያፈስ መሆኑን ያሳያል ሲሉ ተናግረዋል። ዩናይትድ ስቴትስ በታሊባን ላይ የጣለቻቸውን ማዕቀቦች እንደማታነሳ ግን፣ የተባበሩት መንግስታት አስጊ ሲል በገለጸው ቀውስ ለተጎዱ አፍጋኒስታውያን ህይወት አድን የሆኑ የ የሰብአዊ እርዳታዎችን እንደምትሰጥ አስታውቃለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት በተባበሩት መንግስታት የእርዳታ ድርጅቶች አማካኝነት ለአፍጋኒስታን ህዝቦች የሚደረገው ሰብአዊ እርዳታ እንደሚቀጥል ያስታወቁት አሜሪካ ወደ 64 ሚሊዮን የአሜሪካ ዶላር የሚጠጋ ገንዘብ እርዳታ እንደምትሰጥ ካስታወቀች ከአንድ ቀን በኋላ ነው። ይህን ተከትሎ ታሊባን የዓለም አቀፉ ማህበረሰብ በመቶ ሚሊዮኖች በሚቆጠር ዶላር የሚገመት የአስቸኳይ ጊዜ እርዳታ ለአፍጋኒስታን እንዲሰጥ የሚያደርገውን ጥረት አድንቀው ዩናይትድ ስቴትስ እና ሌሎች ሀገራት አንድ ሳምንት ያስቆጠረው ጊዜያዊ መንግስት ላይ የሰነዘሩትን ነቀፌታ ግን አልተቀበሉትም። የታሊባን ጊዜያዊ የውጭ ጉዳይ ሚኒስትር አሚር ካሃን ሙታቂ በካቡል ለጋዜጠኞች በሰጡት መግለጫ ቡድኑ እርዳታው በቀጥታና ግልጽ በሆነ መልኩ ለተጠቃሚዎች እንዲደርስ እንደሚያደርግ ቃል ገብተዋል። ድህነት ያጠቃት አፍጋኒስታን አስርት ዓመታትን ባስቆጠረው ግጭት ከፍተኛ ድርቅና የኮሮና ቫይረስ ወረርሽኝ ምክንያት በቋፍ ላይ ያለች ሲሆን ባለፈው ወር የአሜሪካና ሌሎች ምዕራብ ሀገራት ወታደሮቻቸውን ማስወጣታቸውን ተከትሎ ታሊባን ሀገሪቱን ከተቆጣጠረ በኋላ የውጭ እርዳታዎች በመቋረጣቸው ሁኔታዎች መባባሳቸው ተገልጿል። በጀርመን በዚህ ወር መጨረሻ ከሚደረገው ምርጫ በኋላ ከስልጣን ይወርዳሉ የተባሉት የጀርመኗ መሪ ቻንስለር አንጀላ ማርኬል ፍጻሜ ለጀርመን ብቻ ሳይሆን በአውሮፓ ሕብረትም ላይ የሚያሳድረው ተጽዕኖ መኖሩን ተቺዎች ያመለከቱ የአሜሪካ ድምጽ ያነጋገራቸው ተቺዎች እንደ አውሮፓያን አቆጣጠር ከ2015 ጀምሮ ስልጣን ላይ የነበሩት የ67 ዓመቷ መርኬል ትተውት የሚሄዱት ታሪካቸው የተደበላለቀ ስሜት የሚፈጥር ነው ብለዋል። ይሁን እንጂ የውጭ ጉዳይ ፖሊሲያቸው በተለይ በቻይና፣ በሩሲያ እና በአንዳንድ የአውሮፓ ህብረት አባላት ዘንድ የነበራቸው አንድ ወጥ ያልሆነ አቋማቸው የነገ ታሪካቸው ላይ ጥላውን ሊያሳርፍ እንደሚችልም ገልጸዋል። አንጀላ መርኬል በጀርመን ብቸኛዋ የሴት መሪ ሲሆኑ በስልጣንም ላይ ለረጅም ጊዜ በመቆየት በጀርመን ታሪክ ሶስተኛ ቻንስለር ናቸው። አድማጮች፣ ለሰዓት የያዝኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝሽ የቆየን ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ መስከረም አምስት 2014 ዓ ም የእሮብ ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን ለምሽቱ አብይ ወዳደረግነው ርዕስ እንሻገር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። አለም አቀፉ ማህበረሰብ ዘላቂ መፍትሄቱ መፍትሄዎችን ለማምጣት ብርቱ እገዛ እንዲያደርግም ጠይቀዋል። ኮሚሽነሯ ይህን ያሉት ከሰሞኑ በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው አለም አቀፉ ማህበረሰብ ለዚህ ግጭት ዘላቂ መፍትሄ ለመስጠት ሊረዳ ከፈለገ የፖለቲካ ቀውሱን መሰረትና አውድ ሙሉ ለሙሉ መገንዘብ ይኖርበታል ብለዋል። መለስካቸው አማሃ ተጨማሪ ዝርዝር ዘገባ አለው። ለአርባ ስምንተኛው የመንግሥታቱ ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል የተካሄደውን የሰብአዊ መብቶች ጥሰት የጋራ ምርመራ የደረሰበትን ደረጃ ለማሳወቅ ከፍተኛ ኮሚሽነሯ ሚቸል ባችሌት ባደረጉት ንግግር በትግራይ ክልል የተቀሰቀሰው ጦርነት ወደ አጎራባች አካባቢዎች መዛመቱን ገልጸዋል። በእሳቸው አባባል ይህ ግጭት ከዚህም አልፎ በመላው የአፍሪካ ቀንድ ሊስፋፋ ይችላል። የዚህን ግጭት መስፋፋት ለማስቆም ዓለም አቀፉ ማህበረሰብ ማድረግ አለበት ያሉትንም ገልጸዋል። በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው። ዓለም አቀፉ ማህበረሰብ ዘላቂ የእርቅና የሽግግር ፍትህ ሂደቶችን በሰብአዊ መብቶች መርሆች መሰረት እንዲከናወኑ መርዳት አለበት የፍትህ ስርዓቱን እና የሲቪክ ማህበራት ድርጅቶችን እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽንም ወደፊት የሰብአዊ መብቶችን አያ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ መስከረም 5 2014 ዓ ም መሰናዶ ጀምሯል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በተባበሩት መንግስታት ድርጅት የሰባዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። ን ስንን ግ ሪንግ አፋር አምራ ኢና በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው ዘገባለን። በሌላ ዜና ደግሞ በዳባት ወረዳ ጭና ተክለ ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮችና የአካባቢው ባለስልጣናት አስቸኳይ የምግብ እርዳታ ያስፈልገናል ሲሉ ጠየቁ። እየመሰለ ነገር አገኘንም፣ ያው እንደ ጭቅት ያለ በርበሬ ምናምን የምንፈልገው በጭና ያሉ ተፈናቃዮች መካከል አንዷን እናት ነው የሰማ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌሎች የወጣት ርዕሶች ደግሞ የአንቦ ወጣቶች በዚህ ዓመት የሰነቁትን ተስፋ ያጋሩናል። ሙዚቃና ሌሎች ጥንቅሮችንም አካተናል። የደን ገረመው በመስተንግዶ ከምሽቱ ተረኛ አዘጋጅ ጋር ብርሃን ኃይሉ ጋር በመሆን እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እያስተናገድኳችሁ እዘልቃለሁ። አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች። አመሰግናለሁ ኤደን። የዓለም ጤና ድርጅት በዱባይ ካለው ምስይ ኤም ኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢ ኤስ ቱ ወይ ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቪዬ የአዲሱ ትልቅ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን ኢትዮ ሳት ላይ ይጠብቁን። እንግዲህ ከሐምሌ ሶስት ሁለት ሺ አስራ ሶስት አመተ ምህረት ጀምሮ ጋቢና ቬ በሬዲዮ ቴሌቪዥን በአዲስ አቀራረብ ብቅ ብሏል። እትከታተሉን ዘንድ እንጋብዛለን። አሁን ደግሞ በአዲሱ አመት ምን አይነት ተስፋ እንደሰነቁ የአምቦ ወጣቶች ለናኮን መልካ አጫውተውታል። ወደ ሱ እናምራ። ማቺ ሲባላለሁ አምቦ ከተማ ነዋሪ ነኝ። ጥሩ ጥሩ ነገሮች ያው ልማት አለ። እንደ ችግር ደግሞ ምን ያየሁት ነገር ትንሽ የኑሮ ውድነት ህዝቡ ላይ ና እንደ አጠቃላይ በ2013 አመት ምት ያየን ነው። ይህን ደግሞ መንግስት 2014 ውስጥ በጣም መስራት አለበት። ሰላም አስመልክት ሰዎች ሰላም ትንሽ ህዝቡም ተረጋግቶ እየኖረ አይደለም። ስለዚህ እዛ ላይ ደግሞ ሰላም ላይ መስራት አለበት። ስሜ ተክሉ ምህረቱ ይበላሉ። የአምቦ ነዋሪ ነኝ። እንደ አካባቢያችን እንደ አምቦ ሰላም ነው። ለወደፊትም እንደዛ ይቀጥላል ብዬ ገምታለሁ። እንደ ኢትዮጵያ እንደ ኦሮሚያ፣ 2014 ከዚህ በላይ ጥሩ ነገር ይዞ መምጣት አለበት። እንደ አገሪቱ በጣም ያለኝ ችግር አለ። ችግር ቢኖር በውይይት መስማት አለበት። የኑሮ ውድነት እንደ ስሙ እንደ ሽብር ማለት ከፊቹ ራሱ ትንዳለ። ጥሩ አይመጣም። ትምህርት ከሌለ ረብሻ ካለ ትምህርት የለም ልማት የለም ሰርቶ መግባት አይቻልም። ለዛ ጦርነት ጥሩ አይሆንም ጥሩ አይመጣም። እንኳን እርስ በርስ ኢትዮጵያ ውስጥ እርስ በርስ በብሔር በፖለቲካ እንትን መፍትያ ጥሩ አይመጣም። አብሮ ከሰሩ አብሮ ከተደማመጡ ጥሩ ነገር መምጣት ይቻላል። እንደ እንደ አፍሪካም ምሳሌ መሆን አለብን። እንደ ስማችን አሁን ኢትዮጵያ ማለት የራሱ እንትን አለው፣ የራሱ ባህል አለው፣ የራሱ ሃይማኖት አለው፣ የራሱ እንትን አለው። ለመደማመጥ እርስ በእርስ አብሮ መብላት፣ አብሮ መጠጣት፣ አብሮ መስራት፣ እርስ በእርስ እንትን ለማለት ነው እንጂ አሁን ክፋት ፋይዳ የለውም። ክሳራ ስለሆነ ችግርም ቢኖር በውይይት መስማት አለበት። 2014 ጦርነት መቆም አለበት። ጥሩ የትምህርት ዘመን የስራ ዘመን መሆን አለበት። እጽግና ለእድገት መሆን አለበት። በእርግጥ ሰው ጥንቃቄው እንደበፊ ስም አለም። በመስሪያ ቤትም በባንክ ቤትም ጥንቃቄው ተስቷል። በራሴ ተወሰነ ለውጦች አይቻለሁ። በአንድ አመት ውስጥ 2014 ደግሞ ከዚ አሻሽዬ ለመስራት ዝግጁ ነኝ። በእርግጥ አገሪቷ ሰላም ባትሆንም ሁለት ወንድማዎች ጥል ምክንያት ያው ፀፀት ብቻ የምናተርፈው በዚህ ጦርነት እንጂ ምንም አዲስ ነገር የለውም። ሰላም ቢወርዱ ሁለት ሺህ አስራ አራት ላይ ሰላም ወርዱ እርቀ ቢወርድ እንደ አንድ ነዋሪ በጣም ደስ ይለኛል። ወጣቶቹ በአዲሱ ዓመት በ2014 ዓ ም የኑሮ ውድነትና ሰላም ትኩረት እንዲሰጠው ጠይቀዋል። እስቲ አሁን ደግሞ ወደ ሙዚቃ እናቅና።